በአማራ ክልል ጠቅላይ ፍርድ ቤት አቃቢ ህግ እና በእነ አቶ በረከት ስምዖን ጉዳይ በተያዘው ዘገባ እንመለሳለን። የአማራ ክልል ጠቅላይ ፍርድ ቤት ግንቦት አምስት ቀን 2011 ዓ ም በዋለው ችሎት ከግንቦት 21 ቀን ጀምሮ በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቢ ህግ አሉኝ ያላቸው የቃል ምስክሮች እንዲያቀርብ በሰጠው ቀጠሮ መሰረት ከትላንት ጀምሮ የቃል ምስክሮችን ፍርድ ቤቱ ማድመጥ ጀምሯል። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ በአራት የሙስና ክሶች አቃቢ ህግ የከሰሳቸው ሲሆን 13 የቃል ምስክሮችንም አቅርቧል። እስካሁን የአራት ምስክሮችን ቃል ፍርድ ቤቱ ሀገሪቱ አድምጧል። ምስክሮች ቃላቸውን የሰጡት በተለይ በዳሽን ቢራ አክሲዮን ማህበር ድርሻ ሽያጭ ላይ የገበያ አዋጭነት ጥናት ሳይደረግ 50.14 በመቶ ለዱዌት ቫሳሪ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር መሸጡ አግባብ አይደለም ብለው ነው። ከዚህ በተጨማሪ ደግሞ ዱዌት ቫሳሪ ለራሱ የገበያ አዋጭነት ጥናት ያጠናበትን 635 ሺህ ዩሮ ዳሽን እንዲከፍል መደረጉም ተገቢ አይደሉም ሲሉ ቃላቸውን ሰጥተዋል። የዳሽን ቢራ አክሲዮን ማህበር ለዱዌት ቫሳሪ በሽርክና አክሲዮን ግ ለንደን ላይ ስምምነት ሲደረግ እንደ እማኝ ሆኜ እንድፈርም ተገድጃለሁ ሲሉ ቀድሞ በዳሽን ቢራ ተጠባባቂ ስራ አስኪያጅ የነበሩ ግለሰብ ለፍርድ ቤቱ አስረድተዋል። ተከሳሾቹ ከዚህ ቀደም ለፍርድ ቤቱ በተደጋጋሚ በጠበቃ ለመከራከር በጠበቆቻችን ላይ በሚደርሰው ዛቻና ማስፈራራት ጠበቃ ማቆም አልቻልንም እያሉ ያቀረቡትና ቤቱታ በመቀበል ጠበቆችን እንዲያቆሙና ተገቢውን ጥበቃ እንደሚያደርግ ፍርድ ቤቱ ባለፈው በዋሎች ችሎት መወሰኑ ይታወሳል። በትናንትናው ዕለትም እናቶ በረከት የህግ ጠበቃ ይዘው የቀረቡ ሲሆን ለህግ ጠበቃውም ደንበኞቻቸውን ለማግኘት ወደ ማረሚያ ቤት ሲሄዱና ሲመለሱ በሚያርፉበት ሆቴልና ከአየር መንገድ ወደ ፍርድ ቤት ሲጓጓዙ የክልሉ ፖሊስ ኮሚሽን ተገቢውን ጥበቃ እንዲያደርግላቸው ታዟል። ችሎቱ የምስክሮችን ቃል ለመስማት ለነገም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።